የኢትዮጵያ ወታደሮች ሶማሊያ ውስጥ ከሚገኘው የአፍሪቃ ሕብረት ሰላም አስከባሪ ኃይል አሚሶም ጋር በይፋ ተቀላቀሉ። የኢትዮጵያ ከአሚሶም ጋር መቀላቀል ከአልሻባብ ጋር እየተፋለመ ላለው ኃይል ተጨማሪ አቅም ይሰጠዋል ተብሏል። ቀደም ባለው ጊዜም የአፍሪካ ሰላም ጥበቃ ጦር አካል አይሁኑ እንጂ የኢትዮጵያ ጸጥታ ኃይሎች በምዕራብ የሀገሪቱ ክፍሎች ያሉ አካባቢዎችን ከአልሻባብ ነጻ አድርገው በመቆጣጠር ቁልፍ ሚና መጫወታቸው ይታወቃል። በሌላ በኩል ደግሞ ይህ የኢትዮጵያ የአፍሪካ ህብረትን ኃይል የመቀላቀል ዜና ለአልሻባብ ማንሰራራት እድል ሊከፍት ይችላል የሚል ስጋት እንዳለባቸው በአካባቢው ላይ ሰፊ እውቀት ያላቸው አምባሳደር ዴቪድ ሽን ለቪኦኤ ገልጠዋል። መሐመድ ዩሱፍ ከናይሮቢ የላከው ዘገባ አለ። ዋሽንግተን ዲሲ ላይ ደግሞ የአምባሳደር ሺንን ያነጋገረው ባልደረባችን ጆዲ ካፕዋ ነው። ሰለሞን አባተ ለዕለቱ አቢርስ አቀናይቶ አሰናድቷቸዋል። ከሁለት ዓመታት ለዘለቀ ጊዜ የኢትዮጵያ ወታደሮች የሶማሊያ ጸረ አልሸባብ ዘመቻዎቻቸውን ይዘው የቆዩት በተናጠል ነበር። አሁን ግን ከአራት ሺህ ወታደር በሚበልጥ የኢትዮጵያ ድርሻ በተባበሩት መንግስታት የሚደገፉትን የአፍሪካ ህብረት የሶማሊያ አቃቢያን ሰላም ተቀላቅለው በአሚሶም እዝ ስር ሊንቀሳቀሱ ነው። ኢትዮጵያ በአንዳንድ የሶማሊያ አካባቢዎች ባላት ልምድ ምክንያት የአፍሪካ ህብረት ወታደሮች ከአልሸባብ ላይ ተጨማሪ መሬቶችና ግዛቶችን አስለቅቀው እንደሚቆጣጠሩ ለማድረግ ያግዛል ሲሉ የአሚሶም ቃል አቀባይ ኮሎኔል አሊ አደን ሁማድ ለቪኦኤ ገልጸዋል። ተጨማሪ ወታደሮች ቢኖሩን በተለይ ደግሞ አካባቢውን የሚያውቁ በመሆናቸው ወደፊት በቀላሉ መግፋት እንችላለን። አሁን ቅድሚያችን የበለጡ አካባቢዎችን መቆጣጠር እና ብዙ ከተሞችን ነጻ ማውጣት ነው። አሁን በአሚሶም ውስጥ ጦር ያሰማሩትን ዩጋንዳን፣ ቡሩንዲን፣ ኬንያን፣ ጅቡቲና ሴራሊዮንን ተከትላ ኢትዮጵያ ስድስተኛይቱ ሀገር መሆኗ ነው። አሁን የኢትዮጵያ ወታደሮች ሲታከሉ የአሚሶም ሰራዊት ቁጥር ወደ 22 ሺህ ያድጋል ተብሏል። በወዲያኛው የአውሮፓ ዓመት በ2012 ዓ ም ማለት ነው። የአፍሪካ ኃይሎችና የሶማሊያ መንግስት ወታደሮች በቅንጅት በወሰዱት እርምጃ በደቡብና ማዕከላዊ ሶማሊያ ዋናዋ እና የሚባሉ ከተሞችን ከአልሻባብ እያስለቀቁ ቢይዙም ከከተሞቹ ወጣ ብለው ያሉና ገጠራማ በሚባሉ አካባቢዎች ግን አልሻባብ ይዞታውን አጠናክሮ እንደቀጠለ መሆኑ ይታወቃል። የአሚሶም አካል የሆነው የኢትዮጵያ ጦር ይገባል ተብሎ የሚታሰበው አልሻባብ ስር ሰዶባቸዋል ወይም ጠንካራ ይዞታዎቹ ናቸው ወደሚባሉት ጌዶ፣ ቤይና ባኩል ክፍላተ ሀገር ነው። የኢትዮጵያውያን ወታደሮች ወደ እነዚህ አካባቢዎች መዝለቅ እዚያ ሲንቀሳቀሱ የነበሩት የቡሩንዲና የዩጋንዳ ወታደሮች በሞቃዲሾ ላይ ድንገተኛ አደጋ እየጣሉ የሚሰወሩትን በታችኛውና በመካከለኛው ሸበሌ የመሸጉትን ታጣቂዎች ለመውጋት እንዲዞሩ ያስችላቸዋል ተብሏል። ምንም እንኳ ኢትዮጵያ የዛሬ ሰባትና ስምንት ዓመት አካባቢ ጦሯን ወደ ሶማሊያ አዝልቃ የነበረ ቢሆንም የከበደ ተቃውሞ ማስነሳቱና ጦሩ መረጋጋት መፍጠር ባለመቻሉም ኃይሏን ለማስወጣት ተገዳ እንደነበር ይታወሳል። የአሁኑ ተልእኮ ከያኔው የተለየ መሆኑን ለቪኦኤ የገለጹት የአሚሶሙ ቃል አቀባይ አሊ አደን ሁማድ ኢትዮጵያም ለዘመቻው የግዳጅ ደንቦች ወይም መመሪያዎች እንደምትገዛ አመልክተዋል። አሚሶም ኃይል አዛዦች መመሪያዎችና ትዕዛዞች መሰረት ይሆናል የሚንቀሳቀሱት። ይህ ደግሞ ስልጣናችንንና ግዳጃችንን የአፍሪቃ ሕብረትንም ግዳጅና የተባበሩት መንግስታት ውሳኔን ማክበር ነው የሚሆነው። በሌላ በኩል ደግሞ የኢትዮጵያን ሰራዊት ሶማሊያ ውስጥ ዳግመኛ መሰማራት ሐሳብ ትክክለኛ እርምጃ አይደለም ሲሉ የቀድሞ በኢትዮጵያ የአሜሪካ አምባሳደር የነበሩትና አሁን በጆርጅ ዋሽንግተን ዩኒቨርሲቲ የዓለም አቀፍ ግንኙነቶች ተባባሪ ፕሮፌሰር ዴቪድ ሽን ስጋታቸውን ገልጸዋል። If Ethiopian forces are expected to go beyond the immediate Ethiopia-Somalia border area. የኢትዮጵያ ኃይሎች ከኢትዮጵያና ሶማሊያ አዋሳኝ አካባቢ ዘልቀው እንዲገቡ የሚጠበቅ ከሆነ ስተት ይመስለኛል። ለአሜሪካ ድምፅ ይህንን አስተያየታቸውን የሰጡት አምባሳደር ሺን የኢትዮጵያ ኃይሎች እስካሁን ባለው ጊዜም ከድንበሮቻቸው አካባቢዎች የአልሻባብንም ይሁን ሌላ ጸበኛ ተዋጊዎችን ሲገፉ መቆየታቸውን አስታውሰው ይህ ሁኔታ ብዙም ትኩረት ሳይሰጠው መቆየቱን ጠቁመዋል። የተከናወነው ኢትዮጵያ ከሶማሊያ መንግስት ባገኘችው ድጋፍ መሆኑን አምባሳደር ሺን አስታውሰዋል። አሁን ግን በአዲሱ እርምጃ አሚሶምን መቀላቀል ከ1999 ዓ.ም አጋማሽ እስከ ጥር 2001 ዓ.ም የዘለቀውን ሶማሊያ ውስጥ የኢትዮጵያን የሰፋ ጣልቃ ገብነት የሚያድሰው ነው የሚሆነው። በተለይ ሁኔታው ያኔ በሞቃዲሾ ላይ ያተኮረ ሆኖ መጨረሻው ጥሩ አልነበረም። የእኔ ፍርሀት ሁኔታው በኢትዮጵያና በሶማሊያ መካከል የቆየውን ታሪካዊ የጠላትነት ስሜት እንዳይቀሰቅሰውና አልሸባብም ለምልመላው ሊጠቀምበት የሚችለው ኡኡታ እንዳያቀርብ ነው። አልሸባብ በውኑ ከአካባቢው የሚፈራው ኢትዮጵያን ብቻ ነው የሚሉ መኖራቸውን አስመልክቶ ዘጋቢያችን ጆዲ ካፖ ላነሳላቸው ጥያቄ ሊሆን እንደሚችል የተናገሩት አምባሳደር ሺን ከአካባቢው የምስራቅ አፍሪካና የአፍሪካ ቀንድ ሀገሮች የኢትዮጵያ ጦር የውጊያ ልምድና ብቃት ያለው መሆኑን ገልጸዋል። ይህ ሰራዊት በየወቅቱም ወደ ሶማሊያ ግዛት እየተወረወረ ጥቃቶችን ሲፈጽም መቆየቱን አመልክተዋል። አሁን ግን የአሚ የሚሶማ አካል ሆነው ሲንቀሳቀሱ ከሞቃዲሾ ጋር የሚያነካካቸው ሁኔታ ሊፈጠር ስለሚችል ወታደሮቹን አሉታዊ መዘዝ ያስከትላል ብለው እንደሚያስቡ ገልጸዋል። ኢትዮጵያ ለመሆኑ ምን ታገኛለች ታዲያ? ከዚህ ከአሁን ተልእኮ ዋና እንቅስቃሴዋ የድንበር ጥበቃ ጉዳይ ላይሆን ይችላል። አሁንም ጥሩ የወሰን ጸጥታ ጥበቃ እያካሄዱ ይመስለኛል። ምናልባት የወታደሮቻቸውን ቁጥር ለመጨመር ካልፈለጉ በቀር። ስለዚህ ሁኔታው የወሰን ጥበቃውን ገጽታ አይለውጠውም። ኢትዮጵያ ድንበሯን በመጠበቅ በበቂ ሁኔታ ጠንካራ ነች። እኔ እስከማውቀው ድረስም አልሻባብ ኢትዮጵያ ውስጥ ጥቃት አድርሶ አያውቅም። ምናልባት ሊያገኙ የሚችሉት የአሚሶም አካል ከመሆን ለወጪዎቻቸው ማካካሻ የሚሆን ክፍያ ነው። ዓለም አቀፉ ማኅበረሰብ የሚሰጠውን ድጋፍ የማግኘት መብት ይኖራቸዋል። እስካሁን ላለፈው ጊዜ ሁሉንም ሲያከናውኑ የቆዩት ከኪሳቸው እያወጡ ነበር። አሚሶም ጦሩን በሶማሊያ ያሰማራው በአውሮፓውያኑ የዘመን አቆጣጠር በ2007 ዓ ም ሲሆን ዓላማው እጅግ ደካማ የሆነውንና ዓለም አቀፍ እውቅና የተሰጠውን የሽግግር መንግሥት መደገፍ ነበር። የአልቃይዳ ግብረ አበር የሆነው አልሻባብ በየዕለቱ አደጋ ሲጥልበት እንደነበር ይታወሳል።